ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አረጋው ጋር አብረናችሁ እንዘልቃለን። ሰላም እንደምናመሻችሁ። በምሽቱ ዝግጅት አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሞዎች ሲያካሂዱ የሰው ሕይወትም መጥፋቱ ነዋሪዎች ተናግረዋል። ተኮሴ መንገድ ላይ የነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ሕይወቱ አልፏል። ሶስቱ ከፍተኛ የመቁሰል አደጋ ደርሶባቸው ቁጥሯቸውም ባላቅን፣ ሌሎቹ ደግሞ በዱላ ተመርፎ አሉ። እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። በኦሮሚያ የተለያዩ ከተሞች የተፈጠረውን ሁኔታ አስመልክቶ ከነዋሪዎቹ ጋር ተነጋግረናል። በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ደግሞ በዩናይትድ ስቴትሷ መዲና የአስቸኳይ ጊዜ አዋጁን በመቃወም ሰልፍ እያካሄዱ ይገኛሉ። ዝርዝሩን ከስፍራው ይዘናል። ትናንት በተካሄደው ዓመታዊ የኦስካር ሽልማት ደግሞ ደ ሼፕ ኦፍ ዋተር የተባለው ፊልም አራት ሽልማቶችን አግኝቷል። ሁሉንም ከዝግጅቶቻችን ታገኝታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከዩናይትድ ስቴትስ ጋር አዲስና ፍትሐዊ የሆነ ሲሉ የጠሩት የንግድ ስምምነት ለመድረስ የምንችል ከሆነ ሜክሲኮና ካናዳ ያቀድኩት የብረትና የአሉሚኒየም ገቢ ቀረጥ እንዳይመለከታቸው ይደረጋል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሦስቱ ሀገሮች የሰሜን አሜሪካን ነጻ የንግድ ቀጠናን ስምምነታቸውን እንዲስተካከል እየተደራደሩ ሲሆን የሁለተኛውን ዙር ድርድራቸውን ሜክሲኮ ሲቲ ውስጥ እያጠናቀቁ ናቸው። ካናዳ ከሁሉም ትልቋ የዩናይትድ ስቴትስ ተናጋጅ ስትሆን ባለፈው ዓመት የ7.2 ቢሊየን ዶላርስ አሉሚኒየም እና የ4.3 ቢሊየን ዶላርስ ብረት ለዩናይትድ ስቴትስ ገበያ አቅርባለች። የደቡብ ኮሪያ ፕሬዚዳንት ሙንጄ ኢን ልዩ መልእክተኞች ዛሬ ሰኞ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተገናኝተዋል የሚሉ ዘገባዎች ወጥተዋል። በዘገባዎች መሰረት ኪም ለመልእክተኞቹ የራት ግብዣ አድርገውላቸዋል። በደቡብ ኮሪያው መሪ ሙን ከፍተኛ ብሔራዊ ጸጥታ አማካሪ ቹንግ ዩ ዮንግ የሚመራው አስር አባላት ያሉት የልዑካን ቡድን የመሪያቸው መልእክት ይዘው ያልተለመደ በሆነ የቀጥታ በረራ ከሶል ተነስተው ፒዮንግያንግ ገብተዋል። መልእክቱ የኮሪያ ልሳነ ምድር ከኒክለር መሳሪያ ነጻ መሆንና ዘላቂ ሰላም መመስረት ጉዳይ ላይ ያተኮረ መሆኑም ተጠቁሟል። በጥቃት ወደ ተጠመደችው የሶሪያ ምስራቃዊቱ ጉታ ከተማ የሰብአዊ እርዳታ የጫኑ ተሽከርካሪዎች መግባት መቻላቸውን የተባበሩት መንግስታት ድርጅትና ዓለም አቀፍ ቀይ መስቀል ዛሬ አስታወቁ። አይሲአርሲ የሶሪያ ልኡካንን በሰጡት መግለጫ አርባ ስድስት የጭነት መኪናዎች ለ27 ሺህ የጉታ ነዋሪዎች የሚሆን ምግብና የሕክምና ቁሳቁስ ጭነው መጓዛቸውን ገልጸዋል። የተባበሩት መንግስታት የሰብዓዊ ጉዳዮች ቢሮ በበኩሉ ብዛት ያላቸው ህይወት አድን ቁሳቁሶችን ለመጫን አልተፈቀደም ብሏል። ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድርገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በኢትዮጵያ የታወጀውን እና አርብ እለት የጸደቀውን የአስቸኳይ ጊዜ አዋጅ በመቃወም በተለያዩ የኦሮሚያ ከተሞች የተቃውሞ ሰልፎች ሲካሄዱ ቆይተዋል፣ እየተካሄዱም ይገኛሉ ሲሉ ነዋሪዎች ገልጸውልናል። ዜናው እንደደረሰ እናቀርባለን። በዚህ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ታዲያ በዩናይትድ ስቴትስ መዲና የአስቸኳይ ጊዜ አዋጁን በመቃወም ሰልፍ እያካሄዱ ይገኛሉ። የአስቸኳይ ጊዜ አዋጁን በመቃወም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገ የትውልደ ኢትዮጵያ ወይም ኢትዮጵያ አሜሪካውያን ሰልፍ ላይ የተገኘው ዘጋቢያችን ሰለሞን አባተ ያቀጥሎ የተጠናቀረውን የድምፅ ዘገባ አድርሶናል። አሁን የምገኘው ዋሽንግተን ዲሲ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በር ላይ ነው። ቁጥራቸው በርከት ያለ ኢትዮጵያውያን ሰልፍ እያደረጉ ነው። አሁን የማየው ብዙ ቁጥር ያለው ሰው የተገኘው ከዚህ ሰልፍ አስተባባሪዎች መካከል አንዱን አግኝቻለሁ። እዚሁ ሰልፍ ላይ እራሱን ያስተዋውቅልኛል። ጤና ይስጥልኝ ወንድሜ እንደምን ነህ? ማልበል አቶ ቴዎድሮስ። ምንድን ነው ያንተ ኃላፊነት እዚህ ኃላፊነት ምንድን ነው? የሰልፉ አስተባባሪ ግብራይል። ምንድን ነው ሰልፋችሁ ሀሳቡ በአሁኑ ሰዓት በሀገራችን የታወቀውን ስቴት ኦፍ ኢመርጀንሲ ሀገራችን ላይ ሊያደርስ የሚችለው አደጋን በተመለከተ ለአሜሪካ ስቴት ዲፓርትመንት ያለውን ሁኔታ ለመግለጽና እንደዚሁም በተጨማሪ የዚህ መስሪያ ቤት የሆኑት ካርሰን ወደ ኢትዮጵያ ያው ለሳቸው ሬክስ ቲለርሰን ይሄዳሉ። ነገ እዛ ይገባሉ። አዲስ አበባ ስለሚገቡ ዋና የውጭ ጉዳይ ሚኒስትሩ ማለት ነው። ነገ ኢትዮጵያ ስለሚገቡ ለሳቸው ይሄንኑ መልእክት፣ በተለይ በዚህ ውጪ የምንኖር ኢትዮጵያውያን ታክስፔር ኢትዮጵያውያን ግብር ከፋይ ኢትዮጵያውያን ማለት ነው፣ እዚህ አሜሪካውያን ማለት ነው፣ ኢትዮጵያውያን በአገራችን ያለውን ሁኔታ ያሳሰበንና ስርዓቱ የህዝባችን ላይ ያወጀውን የጅምላ ጭፍጨፋ እንዲቆምና ይህ አዋጅ በአስቸኳይ እንዲነሳ አልፎ ህዝባችን ከዚህ አምባገነን ስርዓት ተላኮ በዲሞክራሲ የሚመራባት ሀገርነት ኖሮ የሚያደርገውን እንቅስቃሴ የአሜሪካን መንግስት እንዲደግፍ ድምፃችንን ለማሰማት ነው። አቶ ቴዎድሮስ፣ የአስቸኳይ ጊዜ አዋጁ ምን ያመጣል ብላችሁ ነው ትቃወሙት? እንግዲህ ከዚህ በፊትም በተወሰነ ተሞክሮ እንደምናውቀው ይህ የአስቸኳይ ጊዜ አዋጅ ለኢትዮጵያውያን መፍትሄ ከማምጣት ይልቅ ኢትዮጵያውያንን በነፃነት እንደፈለጉ ለመጨፍጨፍና ደ ከዚህ በነጻነት እንደ ሰው መንቀሳቀስ በሀገራቸው እንዳይችሉ የሚያደርግ የሰዎች ሰባዊ መብት የሚጣስበትና የሰዎች ፍላጎት የሰዎች ጥያቄ በአግባብ መልስ እንዳይሰጥ የሚደረግበት በልጎ ነው። የኢትዮጵያ መንግስት የሚኒስትሮች ምክር ቤት ይህንን አዋጅ ሲያወጣ በሀገሪቱ ውስጥ በህገ መንግስታዊ ስርዓት ነገሮችን ለማስኬድ አስቸጋሪ ሆኗል የሚል ስጋት ነው ያለው። የተወሰነን የህዝብ ክፍል ኢላማ ያደረገ ጥቃት ሊፈጸም ይችላል የሚል ስጋት ነው ባለስልጣናቱ የሚያንጸባርቁት። እናንተ የዚህ ሰልፍ አዘጋጆች ምንድ ነው የምታስቡት በዚህ ጉዳይ? በተለይ እኛ ኢትዮጵያውያኖች ኢትዮጵያውያን ካለን ባህል አብሮ የመኖር ባህል አብሮ በሀገራችን ላይ ተሳስቦ የመኖር ባህላችን ዛሬም እንዳለ እናምናለን። ኢትዮጵያውያን ስርዓቱ በራሱ ሆን ብሎ ከሚያደርጋቸው ጥቃቶች የተለየ ይጠቅማል ብለን አናምንም። እንደዚህ አይነት ነገር በፍጹምም አይፈጸሙም። እንደዚህ አይነት ቅንብሮች ላለፉት ረጅም ዘመናት አንዱ አንዱን እንዲያጠቃ በራሱ በስርዓቱ እድሜውን ለማስረዘም የሚያደርጋቸውን ጥቃቶችም እናቅ ስለነበር ይህ ሆን ተብሎ ምክንያት ተፈጥሮ ህዝባችንን አፍ ለማስያዝ ስለ ነጻነቱ፣ ስለ አንድነቱ በጋራ የተነሳውን ህዝብ ለማሸማቀቅ ሆን ተብሎ የተዘጋጀ የድምፅ ማፈኛ ሲስተም ነው ብለን ነው ምናምነው። ምክንያቱም ህዝባችን አንድ ነው፣ ህዝባችን ፍቅር ነው። እስከ ዛሬም እንደዚህ አይነት ነገሮች የሚያደርግ ህዝብ ቢሆን ኖሮ ብዙ በኢትዮጵያ ውስጥ ብዙ ተቃውሞዎች፣ ብዙ እንቅስቃሴዎች ተደርጓዋል። ሁሉም አንዱ አንዱን እየተሸፋፈነ በጋራ በፍቅር የሚኖር ህዝብ ነው። በኦሮሚያ ክልል ዛሬም ውጥረትና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና አንድ የከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ወደ ዋና የመኪና መንገዶች በመሄድ ድልድይ ሲዘጉ እንደነበረም ገልጸዋል። ይህንንም ተከትሎ የታጠቁ ኃይሎች በወሰዱት በተባለው እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንድ እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸው እንደገደሉባቸውና ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። የኢትዮጵያ መንግስት ባለስልጣናትም ከፌዴራል እስከ ክልል፣ እንደዚሁም ደግሞ በኢትዮጵያ የሰብአዊ መብትን እንዲከታተል በመንግስቱ የተሰየመውን ድርጅት ጨምሮ ለማግኘት ሞክረን ስልካቸው አልተነሳም። ሁሉንም አካታ ጽዮን ግርማ ዝርዝሩን ይዛለች። በኦሮሚያ ክልል ሁለተኛው ተቃውሞ ከተጀመረ ሁለት ዓመት ከአራት ወራት አስቆጥሯል። በዚህ ጊዜ ውስጥ በሀገሪቱ የተለያዩ እንቅስቃሴዎች ተስተናግደዋል። ከሶስት ቀናት በፊት ደግሞ አርብ ዕለት በህዝብ ተወካዮች ምክር ቤት አዋጁ መጽደቁ ከተነገረ በኋላ ከአንደኛው ከተማ ወደ ሌላኛው እየተዛመተ አሁን በአብዛኞቹ የኦሮሚያ ከተሞች መንገድ ተዘግቷል የትራንስፖርት አገልግሎት ተቋርጧል በታጣቂዎችና በወጣቶች መካከል ፍጥጫ እንዳለ ይናገራሉ የምናነጋግራቸው ነዋሪዎች ከጅማ ሀያ ኪሎ ሜትር ርቃ በምትገኝ ሰቃ ጨቆርሳ በምትባል ወረዳ ውስጥ ዛሬ የአንድ ሰው ህይወት መጥፋቱን ነዋሪዎችም የከተማው ከንቲባም ገልጸውልናል። ለደህንነታቸው ስለሚሰጉ ስማቸውን እንድንጠብቅ የገለጹልን ነዋሪ በወረዳዋ አደባባይ የተወጣበት ተቃውሞ እንዳልነበረ ይናገራሉ። ሳቃ ጩቆርሳ ህብረተሰቡ ትንሽ ካለው ነባራዊ ሁኔታ ተነሳው መንገዶችም ዝግ ነው፣ አልፎ ተርፎ ደግሞ ትራንስፖርትም የለም፣ ምንም የለም። አሁን መከላከያ ያለ በአሁኑ ሰዓት በአካባቢው ያለው እንትን እንቅስቃሴ በዚህ በኮማንድ ፖስት ስር ወድቆ በአካባቢው ያለው ባለስልጣናት ምንም እንትን ድርሻ መሰፈል ቻሉም። አካባቢው ላይ ያለው ፖሊስም ይህንን ሀይል ቡን ለማገርገል ላይ ምንም ክፍተት የለውም። አሁን እነዚህ መከላከያዎች እንግዲህ ዝም ብሎ መንገድ ላይ ያለውን ሁሉ ዝም ብሎ እየመጡ ምን እያሉ ዛሬ አሁን ወደ አምስት ሰው ነው እዛ ጋ የተመጣው። ዝም ብሎ ህዝቡ እንዳለ በሩ ዘግተው ምን ብለው ምንም ከቤት መውጣት የለም። ሱቅ አልተከፈተም። ምንም ማድረግ አልተቻለም። ጠቅላላው ከተማ ሙሉ በሙሉ በእንትን ስር ነው ያለው፣ በመከላከያ ስር ነው ያለው። አልፎ ተርፎ መንገድ ላይ አንድ ሰው ከተገኘ መሳት ነው። እነዚህ አሁን የተመጡት ከሌላ ቀበሌ የመጡ ልጆችም አሉበት። እዛም ያሉ ነዋሪ የሆኑ አሉ። ምንም ባላጠፎ እንትን ነው እንግዲህ የተመጠው ስታን እየገቡ ያሉት እየሞትም ያለው ቶፊክ ዜኖ የሚባለው በህይወት አሁን ተመጥቶ እዛው ፈቃ ዜሮ አንድ ነዋሪ ነው ህይወቱ አልፈዋል። ናስር አባቦር የሚባለው ከሜቲ ውሰኔ ቀበሌ የመጣ ነው። ማማ ደባ ፊታ የሚባለው ከሜቲ ታከል የመጣ ገበሬ ማበር ነው። ታሪኩ አሰግድ የሚባለው ከዛው ከሰቃ የዋንድ ከተማ ነዋሪ ሆነ ነው። ወሰኑ ገላልቻን እዛው በዱላ ተደብድቦ ነሱ ሬቱ በጥይት ነው የተመርቱት። ይህኛው በዱላ ተደብድቦ በጣም የተጎዳ ነው። ወሰኑ ገላልቻ የሚባለው የሰቃ ከተማ ከንቲባ አቶ መሐመድ አወል ዳባ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው የከተማው ነዋሪዎች ለተቃውሞ አደባባይ እንዳልወጡ ገልጸዋል። ኮማንድ ፖስቱ እንዲነሳ የጠየቁ ወጣቶች መንገድና ሱቆችን መዝጋታቸውን ተናግረዋል። ይህንን ለማስከፈት ሲሞክሩ የነበሩት የፌዴራል ፖሊስ አባላት ተኩስ መክፈታቸውንም ገልጸዋል። አቶ ኮሴ መንገድ ላይ ነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። ሶስቱ ከፍተኛ የመቁሰል አደጋ ደርሶባቸው ቁጥራቸውም ባላቅም ሌሎቹ ደግሞ በዱላ ተገርፎ አሉ። እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። ኮማንድ ፖስቱ የራሱ የሆነ ተጽዕኖ እንዳለውም ይታወቃል። ከዚህ የተነሳ ነው እንግዲህ ኮማንድ ፖስቱን ተቃውሞ አሉ። በዚህ ሰዓት ኮማንድ ፖስት ሀገሪቷን መመራት እንደሌለበት በኮማንድ ፖስት የምል አቋም ተይዞ ነው ለዚህ ሊወጡም የቻሉት ይህን እርምጃ ሊወሰድም የተቻለው። ከዚህ የተነሳ ነው እንግዲህ እንደ መነሻነት ፖሊሶቹም ያው ቤት ድረስ እየሄዱ ነው እንትን ያደረጉት። መንገድ ወደ ሌላ ወረዳም ሲያልፉ እርምጃ እየወሰዱ ነበር ያለፉት። ስንመለሱም እንደዚያው እርምጃ እየወሰዱ ነው ወደ የተመለሱት ማለት ነው። አቶ መሐመድ አወል አያይዘው በአሁኑ ሰዓት እየተፈጠረ ያለውን ሁኔታ ሊያውቁ የሚችሉበት መንገድ እንደሌለ ገልጸውልናል ገና ነው እንግዲህ እዚህ መንገድም አሁንም ተዘግቶ ስላለ ሰውም ብዙም አልተረጋጋም በየቤቱ ነው ያለው ሰውም ፈርቷል ለዛ ሲባል ገና ለውይይት አልተዘጋጀንም ሁሉም ወደ ቤቱ በቅቶ ነው ያለው ከቤት እየወጣ አይደለም ሰው እየተንቀሳቀሰም አይደለም ተሽከርካሪም ምንም መንገድም ስለሌለ እየወጣ አይደለም ትንሽ ስረጋጋ ብሎ ሁሉም በዚህ ሰዓት መውጣት የለብንም የሚል አቋም ይዞ ነው ሰው ወደ ቤቱም በጥቶ ያለው በሌላ በኩል በዶዶላ ባኮ ነጆ ሻሸመኔ ሆሮ ጉድሮ መንዲ ጊምቢ ጊንጪ አምቦ ጉደር እና ሌሎች ከተሞች ውስጥ ውጥረት እንዳለ በወጣቶቹና በጸጥታ ኃይሎች መካከል ፍጥጫ መኖሩን ይናገራሉ። ያነጋገርናቸው ሰዎች እንደሚሉት የመከላከያ ሰራዊትና የፌዴራል ፖሊስ ልብስ የለበሱ በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች በወታደር መኪናና በእግር በከተሞቹ እንደሚዘዋወሩና የተዘጉ መንገዶችን እንዲከፈቱ ለማድረግ ሲሉ ግጭት እንደሚፈጠር ገልጸውልናል። በጭሮ ከተማ ያነጋገር ነው ነዋሪ ስሙን እንዳንጠቅስ ጠይቆ፣ ዛሬ ጠዋት አብርሃም አብደላ የተባለ ወጣት በጸጥታ ኃይሎች ተገሏል ብሎናል። ዛሬ ጠዋት ላይ አንድ ወጣት ልጅ መከላከያ ገለውታል። ጭሮ ዜሮ ጋር ተባበሩት ይባል አካባቢ ተባበሩት ወይም ኮንዶሚኒየም አካባቢ ልዩ ጠዋት የሆነ የመቃረጃ መመጣት ከውጭ ወደ እየመጣ ነበር ወደ አንድ ሰዓት አካባቢ ከዚያ ቁም ብሎ ሲያባሩት ልጁ ሮጦ ከዛ ያሉት እና ደበደቡት እንደገና ልጁ አሁንም አምፆ ሮጦ የሰው ቤት ለመደበቅ የሰው ግቢ ገባ። ከዛ ተከትሎ ገቡትና ቀጥቶ እንደገና ለትዩ ገለት የልጁ ሬዛ ቤተሰብ ቶ አሁን ወደ ገጠር ሁላቁል የሚባል ነው ቤተሰብ ውስጥ ገጠር። በሌላ በኩል ቅዳሜ እለት ጠዋት በጉደር ከተማ ውስጥ ታጣቂዎች በመኖሪያ ቤታቸው መጥተው አባቱን እንደገደሉባቸውና ወንድሙን እንዳቆሰሉበት አቶ ዋቁማ ድጋፌ ለአሜሪካ ድምጽ ተናግሯል። ትልቅ ጥዋት ነው። አንድ ሰዓት አካባቢ ይሆናል። ተኝቼ ነበር። ወንድሜ ደግሞ ከኔ ጋር ስተኛ ነበር። ከአጠገብ የተነስቶ ወደ ውጭ ወጣ እና ወደ ውጭ የአጥር በር ከፍቶ ወጣ እና ወደ ግቢ ሲመለስ ተከታትሎ ወደ ግቢ ውስጥ ገቡ። ከዛን ተከታትሎ ወደ ግቢ ውስጥ ሲገቡ አሁን አስወጡት የገባ ልጅ አስወጡት ምናምን አሉ። ከዛን አባቴ ሳምቶ ደንግጦ ወጣ ራቁቱን ራቁቶ ወጣና ሱሪ ብቻ ነው የለበሰ፣ ቀበቶ ደሞ አልታጠቀም። ልጆቼ ምንም አላጠፉም፣ ት ሁሉ ከግቢ ምናምን ስላቸው እነሱ ሊያጡ አልቻለም። ቀጣል አንድኔ ባማል እኔ ዱላ ይዞ ወጣና እነሱ ድምፅ ሰምቼ ኔ ደግሞ ወጣሁ ራቁቴ። ከዛ ራቁቴ ወጣሁና ያ ልጁ ዱላ ይዞ ቆመ። እነሱ ልዋታቸው ባቴ ወዲያ ወዲህ ገፋ ገፋ ሲያደርጉት አይና ሁኔታው አላማረውም መሰለህ። ከዛ እኔ ደግሞ ልጁን ወደ ቤት ውስጥ ተመለስ ና ይህ ልጁን መለስኩት ወደ ቤት ውስጥ ላይ ራቁቴን ወጣ። ከዛም እኔ ልክ ልጁ ወደ ቤት ውስጥ አስገብቼ ወደ ቤት ሲገባ ሱሪ ሊደርስ ወደ ቤት ሲገባ ልጁ ድላውን ይዞ ወጣና አባቱ ለእንትን ስመታቸው ልጁንም፣ አባቴንም እዛው በቃ ግቢ ውስጥ አሰረፉት አባቴ ወንድኔ ደግሞ አንድ እጁ ላይ የተመጣ ጥይት በጥይት ሁለተኛ ደግሞ በጆሮ በኩል ገባችና፣ አንዷ ጥይት በግንባሮ በኩል ገባች ዳቲ በዚያ ሰዓት ውስጥ ነው ያሰፈው። ይሄ የሆነው ግቢያችሁ ውስጥ ነው የተከሰተው? ግቢያችን ውስጥና። የት ነው ቤታችሁ? የት አካባቢ ነው? ቀበሌ ስንት ነው? የቤት ቁጥራችሁ ስንት ነው? የቤት ቁጥሩን ካን የለንም። ጉደር አካባቢ ነው ወደ ዜሮ ዜሮ አካባቢ የሚባል አለ። ወረዳችን ደግሞ ቶኬ ኩታዬ ነው የሚባለው። አባት ስንት አመታቸው ነበር? ከአምሳ አምስት ደርሳል ብዬ ገምታለሁ። ስንት ልጆች ነበራቸው? ስምንት ሴቶችና ስምንት ሴቶችና አንድ የተወጣው እና እኔ ብቻ ነኝ ያለሁ። ሁለት ወንድና ስምንት ሴት። በምን ስራ ነበር የሚተዳደሩት? እሱ ያው የሚያስተዳድረን እርሻ እርሻ ነው። በትላንትና ዕለት በጉደር አምቦና ግንቢ የሚገኙ ነዋሪዎችን አነጋግረን በተመሳሳይ በኢትዮጵያ የሕዝብ ተወካዮች ምክር ቤት የጸደቀውን አዋጅ ወጣቶች ተቃውመው መንገድ በመዝጋት ተቃውሟቸውን ሲገልጹ እንደነበር ነግረውናል። የጸጥታ አካላት በወሰዱት እርምጃም የሰው ህይወት መጥፋቱን መዘገባችን ይታወሳል። ሁኔታውን በተመለከተ የዞን ኃላፊዎች የክልሉንና የፌዴራል መንግስቱን ምላሽ ለማግኘት ትላንትም ሆነ ዛሬ ከፍተኛ ጥረት አድርገን ነበር። ስልካቸው ስለማይነሳ አልተሳካልንም። በሌላ በኩል የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የጸጥታ ኃይሎች አስፈላጊ ያለውን እርምጃ እንዲወስዱ ማዘዙን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። የሚቀጥለውን ዘገባ እናስተዋወቃችሁ። የምሽቱ የጋቢና እንግዳችን ሳሊና ጋዜጠኛ ነው። በስዕል ስራው የስደትን አስከፊነት ማሳየት ነው የሚሞክረው። ኤልያስ ለማ በኬንያ የካኩማ ስደተኞች ካምፕ ለአስራ ሁለት ዓመታት የኖረ ኢትዮጵያዊ ነው። እንግዲህ ገልሞ ዳዊት ከኬንያ ከዛው ከካኩማ የስደተኞች ጣቢያ ያደረሰንን ዘገባ እናድምጥ። ሰዎች የዕለት ተዕለት ኑሯቸው ምን እንደሚመስል ለማሳየት ነው ጥረት የማድረገው። ብዙ ጊዜ ስደት ላይ ያሉትን ቻሌንጆች ለማሳየት እጥራለሁ። እነዚህ ነገሮች ለማሳየት ነው የሚሞክረው። የስደት አኗኗር በጣም እጅግ የተለየ ነው። ምናልባትም ወደፊት ወደ ማህበረሰቡ ስንቀላቀል ሊቸግረን ይችላል ብዬ ሁሉ ሰጋለሁ። እውነት ነው። ልጆች እዚህ ተወልደው የሚያድጉ ልጆች አሉ። ብዙ ችግር የሚገጥማቸው ሀገራቸውን የማያውቁ ወይድ ያደርስ ጋሎኑ እንደዚህ አይነት ልጆችን ለማሰኪ ወደፊት ተስፋቸው ምን ይሆናል? በዚህ ችግር ውስጥ ያሉ ህጻናቶች እንደዚህ አይነት ነገሮችን ብዙ ጊዜ መስራት ያስደስተኛል። ና እሱን ነገር ለማሳየት ነው መሞክረው። ሰአሊና ጋዜጠኛውን ትውልደ ኢትዮጵያዊ ኤልያስ ለማን ነበር አሁን የሰማችሁት። ኤልያስ ካኩማ በሚባል በኬንያ ያለ የስደተኞች ካምፕ ነዋሪ ሲሆን ላለፉት አስራ ሁለት ዓመታት በዚሁ ካምፕ ነው ሲኖር የነበረው። ኑሮ በስደተኞች ካምፕ በጣም አስቸጋሪ ቢሆንም ኤልያስ የሚወደውን የስዕል ሙያ ግን አልተወም። ይልቁንም በስደት ከጭንቀት የሚሸሸግበት ነገር ቢኖር ስዕል በመሳል ነው ሲል ይናገራል። ስደት በጣም አስከፊ ነገር ነው። ሲጨመር በጣም ቋንቋ ያለው አይመስለኝ። በጣም ከባድ ነው። ነገር ግን ምን አለ መሰለህ፣ ጥበበኛ ከሆንክ እዛ ጋር ነው አንተ የምትፈተነው። እንግዲህ ምናልባትም ብዙ ቻሌንጆች አሉ በስደት ውስጥ ነገር ግን አንዳንዴ ጥበበኛ ስትሆን ያው ኑሮህንም በጥበብ አይን የማየት ሁኔታ ይኖራል እና ብዙውን ጊዜ እኔ በጥበብ ውስጥ አሳልፍ ነበር። በስዕል ውስጥ ማለት ነው፣ በጽሁፍ ስራ ውስጥ አሳልፋለሁ። ስለዚህ ኑሮን የማወዳደር ሁኔታ አልነበረም ከሌሎች ሰዎች ጋር እና ብዙ ጊዜ ራሴን ደብቄ በስዕል ውስጥ አሳልፍ ነበረ። በእርግጥ ረጅም ጊዜ ነው። አንዳንድ ጊዜ ያው እንደ ሰው ቁሶ የሚሰማ ሰዓት ይኖራል፣ ችግሮች ይኖራሉ። የአካባቢው አየር ከባድ ነው። እነዚህ እነዚህ ነገሮች የመቋቋም ሁኔታ ሊቸግር ይችላል። ይሄ አይጋድም ግን አርቲስት ወይንም በጥበብ ዓለም ውስጥ ያለ ሰው ምናልባት ትንሽ የተሻለ ነው ብዬ ገምታለሁ በዚህ አይነት አኗኗር ላይ። ስዕል ማንሳት የጀመረው በልጅነቱ ነበር ኤልያስ በተለይ አዲስ አበባ አብዮት ቅርስ ትምህርት ቤት በነበረበት ጊዜ በስዕል ይወዳደር እንደነበር ያስታውሳል። ከዚያም የሁለተኛ ደረጃ ትምህርቱን እንደጨረሰ በጋዜጦች ላይ የሚያያቸው ካርቱኖች በመሳቡ ለጋዜጦች ካርቱን በማዘጋጀት ጀመረው። በአስራ ዘጠኝ ሰማንያ አምስት ሰማንያ ስድስት አካባቢ እኔ ተማሪ ነበርኩና አንዳንድ ስዕሎች ላይ ነበረ፣ ጋዜጦች ላይ የካርቱን ስዕሎች እና እድሉን አግኝቼ እዛ ላይ መሳተፍ ጀመርኩኝ። የካርቱን ስዕሎች ለአንዳንድ ጋዜጦች እየሰጠው በተለይ አንድነት የሚባል አንድ ጋዜጣ ነበረ፣ በመላው አማራ ህዝብ ድርጅት የሚታተም ለእነሱ አቀርብ ነበረ። ማዕበል የሚባል አንድ ጋዜጣ ነበረ፣ ለእሱም አቀርብ ነበር። በኢትዮጵያ አቆጣጠር በአስራ ዘጠኝ ዘጠና አንድ አመተ ምህረት በቋሚነት ለማዕበል ጋዜጣ ዋና አዘጋጅ ሆኜ ሰርቻለሁ፣ ከሀገር እስከወጣሁበት ድረስ ማለት ነው። በአስራ ዘጠኝ ዘጠና አራት ነው ከሀገር ቤት የወጣሁት። ኤልያስ ስልሙ ስዕልንና ጋዜጠኝነትን አብሮ ማስገድ ነበረ። ነገር ግን ይስራበት የነበረው የማዕበል ጋዜጣ ተዘግቶ የስራ ባልደረቦቹን በመታሰራቸው ከሀገር ለመሰደድ እንደተገደደ ይናገራል። አሁን ኑሮው በስደተኞች ካምፕ ሲሆን በየዕለቱ ሰርቶ በሚያገኛት ገቢ የስዕል ስራውን ይደጉማል። ኤልያስ በካኩማ የስደተኞች ካምፕ እሱን ጨምሮ ወደ አራት ኢትዮጵያውያን ሰዓሊዎችም እንዳሉ ይናገራል። በሚኖሩበት የስደተኞች ካምፕ የማሳያ ቦታ ባለመኖሩ እሱና ጓደኞቹ ብዙ ጊዜ እንደሚቸገሩ ኤልያስ ያብራራል። የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ኬንያ ቅርንጫፍ እንደ ኤልያስ ተሰጥኦ ላላቸው ስደተኞች አርቲስት ፎር ሪፊውጂ የሚል ፕሮጀክት ቀርጾ በመጠኑ ድጋፍ ያደርግላቸዋል። የሥልጠናና የስዕል ቁሳቁስ ድጋፍ አንዱ ሲሆን በተጨማሪም እነ ኤልያስ የስዕል ስራቸውን ለተመልካቾች ዚህ ናይሮቢ መጥተው እንዲያቀርቡ ወጪያቸውን በሙሉ በመሸፈን ያግዛቸዋል። ኤልያስ የፕሮጀክቱ ተጠቃሚ ሲሆን ከዚህ በፊት በኬንያ ብሔራዊ ሙዚየም የስዕል ስራዎቹን ለተመልካቾች አቅርበዋል። እንግዲህ አንድ አምስት ጊዜ አካባቢ ጅን ኤግዚቢት አድርጌያለሁ። ከተለያዩ የአገሪቷ ሰዓሌች ጋር ተዋውቄበታለሁ። ጥሩ ጥሩ ቦታ ላይ ነበረ ኤግዚቢት ምን አድርገው እና ትልልቅ ሰዓሌች ጋር የምንገናኘው የሚተዋወቅበት ሁኔታ ተፈጥሮልናል። ይሄ ለእኔ በጣም ትልቅ ነገር አለው። በተለይ በተለይ አንድ መኝ የነበረው አንድ ስፍራ አላቸው የኬንያ ናሽናል ሙዚየም፣ በጣም ትልቅ ሙዚየም ነው። በዛ አካባቢ አልፎ ነበርና ድሮ፣ መቼ ነው ቤት ለው የሚያሳየው የሚል መንፈስ ነበረ ብዙ ጊዜ ጓጓ ነበረ እና ሁለት ጊዜ አካባቢ ድሉን አግኝቼ እዛም ኤግዚቢሽን አድርጌያለሁ እና ይህ ትልቅ ነገር ነው በእውነት። ኤልያስ በምኖርበት ካኩማ ስደተኞች ካምፕ የስዕል ማሳያ ቦታ አለመኖር የሰዓሊው ችግር መሆኑን ይናገራል። የአርቲስት ፎር ሪፊጂ ፕሮጀክት አስፈጻሚ ድርጅት ዳኒሽ ሪፊጂ ካውንስል ችግሩን ለመፍታት የበጀት እጥረት እንዳለበት ይናገራል። የዳኒሽ ሪፊጂ ካውንስል ካኩማ አካባቢ ቢሮ ኃላፊ ኔቪላንጎሮ ኬንያ በሚገኙ ካምፕ ለሚኖሩ ሰዓሊዎች ድርጅታቸው በየካምፑ የማሳያ ቦታ መገንባት ባይችልም ወደፊት ሰዓሊዎች ስዕሎቻቸውን የሚሸጡበትን መንገድ እያመቻቸ መሆኑን ይናገራሉ። ስልጠና ሰጥተናቸው መሻሻል ሲያሳዩ የሚጠይቁን፣ እሺ፣ አሁን እውቀት አግኝተናል፣ እንዴት ነው የገበያ ዕድል የምናገኘው? የሚል ነገር ያነሳሉ። እናም እያደረግን ያለው በካኩማ እንደዚሁም በናይሮቢ ለሰዓሊዎች ኤግዚቢሽን የሚካሄድበት ቦታ ማየት፣ በተጨማሪም ከስዕል ማሳያ ቦታዎች እንዴት ግንኙነት መፍጠር እንደምንችል እና በኢንተርኔት ስዕሎቻቸውን ለገበያ ማቅረብ የሚችሉባቸውን ሁኔታ እያጤንን ነው። በኬንያም ከኬንያ ውጭም በዚህ በአርቲስት ፎር ሪፍዩጂ ፕሮጀክት ሁለት ታዋቂ የኬንያ አርቲስቶች ማለትም የኬንያው ዘስታር ጋዜጣ ካርቱኒስት ቪክተር እንዱላ እና የኬንያው ሂፕሆፕ ሙዚቃ አቀንቃኝ ሄንሪ ኦሃንጋ ወይም ኦክቶፒዞ ባጋርነት ይሳተፉበታል። በእስካሁኑም ስልጠናውን እየወሰዱ ካሉ ሰዓሊዎች አንዱ በፈረንሳይ ሀገር ለአንድ መጽሔት በካርቱኒስትነት እየሰራ መሆኑን አቶ ነቪል ለአሜሪካ ድምፅ ተናግሯል። ኤልያስም ወደፊት ካለበት የስደተኞች መጠለያ ወጥተው ሙያውን በትምህርት አዳብሮ ህይወቱን ማቅናት ያስባል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ወደ ተከታዩ ዘገባችን ስናልፍ ትናንት በተካሄደው ዓመታዊ የኦስካር ሽልማት ደ ሼፕ ኦፍ ዋተር ምርጥ ምስልን ጨምሮ አራት ሽልማቶችን አግኝቷል። የዚሁ ፊልም አዘጋጅ ሜክሲኮዊው ጊሌርሞ ዴል ቶሮ ምርጥ የፊልም አዘጋጅ በፊልሙ ዝግጅት ቅንብርና በወጥ ፈጠራም እንደዚሁ ተሸላሚ ሆኗል። ዘጋባችን ማይኮ ሲልቨን ከሎስ አንጀለስ ያደረሰንን መስታወት አረጋው ይዛለች። ፍራንሲስ ማክዶርማን ስሪ ቢልቦርድስ አውትሳይድ ኤቢንግ ሚዞሪ በተሰኘው ፊልም ላይ ሴት ልጇን የገደለውን የከተማ ፖሊስ በሰራው ግፍ የምታሸማቀቅ እናት ባህሪን ወክላ የትወና ብቃቷን በማሳየቷ የአመቱ ምርጥ ተዋናይት በመባል ተሸልማለች። ማክዶርማንድ ሽልማቷን በምትቀበልበት ወቅት የተጎዱ ሴቶችን ለማሰብ ስትል በአዳራሹ የሚገኙትን ሜሪል ስትሪፕን ጨምሮ ሴት ተዋንያንም በሙሉ ከመቀመጫቸው እንዲነሱ ጠይቃ ነበር። ተዋንያን ሜሪል፣ ከቻልሽ ሁሉም ይነሳሉ። ተነሱ! የፊልም ባለሙያዎች፣ አዘጋጆች፣ ፊልም አቀናባሪዎች፣ ጸሐፊዎች፣ የሲኒማ አቀናባሪዎች፣ ሙዚቃ ጸሐፊዎች፣ የልብስ ዲዛይነሮች፣ ሁላችሁም ተነሱ ነበር ያለችው። ሁሉም ሴቶች የሚናገሩት በሕይወታቸው ያለፉባቸው ታሪኮች አሏቸው። የእያንዳንዳቸው ታሪክ ለእይታ እንዲቀርብ ደግሞ የገንዘብ ድጋፍ ያሻል። ማክዶናልድ ብላለች በንግግሯ። በሽልማቱ መድረክ ታላቅ ርዕስ ሆኖ ያመሸው በሆሊውድ እያደገ የመጣውን የጾታ ትንኮሳና ጥቃት የሚያደርሱ ወንዶችን ቁጥር መጨመር ጉዳይ ነበር። አብዛኛዎቹ የሽልማቱ ታዳሚዎች በቅርቡ የተጀመረውን የሴቶች ጥቃት ለመቀነስ ታይምስ አፕ የተሰኘውን እንቅስቃሴ ለመደገፍ ጥቁርና ነጭ ምልክት በየልብሳቸው ላይ አያይዘውም ነበር። ታይምስ አፕ በስራ ቦታዎች በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለህግ እንዲቀርቡ የሚያደርግ በዩናይትድ ስቴትስ በቅርቡ የተጀመረ እንቅስቃሴ ነው። በሳለፍነው ወር በፍሎሪዳ ግዛት 17 ሰዎችን በጅምላ ግድያ መቃወማቸውን የሚያሳይ ብርቱካናማ ሪባን በልብሶቻቸው ላይ ያኖሩ በርካታ ታዳሚዎችም ነበሩ። በሽልማቱ ምሽት ሌላው የመነጋገሪያ ርዕስ የነበረው ፊልም በዓለማችን የሚያሳድረው ተጽዕኖ የሚለው ጉዳይ ነበር። ታዋቂው የፊልም ባለሙያ ኪልሞ ዴል ቶሮ በሰዎች መካከል ያለውን ያለ መግባባት የመቅረፍ ኃይል እንዳለው ተናግሮ ነበር። እንደማስበው የጥበብ ስራችንንና የፊልም ኢንዱስትሪያችንን የተከለከሉ ድንበሮችን ማገናኘት አስችሏል። አለም ውስጥ መሰረቱን እንድናሳይ በሚፈልግበት ሰዓት እኛም የምንሰራውን መቀጠል አለብን። እንግዲህ የትላንትናው የኦስካር ሽልማት ይህን ይመስል ነበር። የዛሬው ፕሮግራማችንን በዚሁ ተጠናቋል። መልካም ምሽት እያለን እንሰናበታችን። መልካም ምሽት